በኪረሙ ግጭት ሰዎች መገደላቸውና መፈናቀላቸውን ነዋሪዎችና የክልሉ መንግስት አስታወቀ። በምስራቅ ወለጋ ኪረሙ ወረዳ የተቀሰቀሰው ግጭትና ጥቃት አንድ እና ጥቅምት አንድ አንድና ሁለት በደረሰ ጥቃት የብዙ ሰዎች ህይወት እንደጠፋና ከቀያቸው እንዳፈናቀለ ነዋሪዎቹ ተናግረዋል። በዚህም በዚሁ ግጭት 15 ሰዎች መገደላቸውን ከ900 ሰዎች በላይ መፈናቀላቸውን የኦሮሚያ ብሔራዊ ክልላዊ መንግስት ኮሚኒኬሽን ኃላፊ ለአሜሪካ ድምጽ ገልጸዋል ጥቃቱን የሚፈጽሙት ኦነግ ሸኔና ጽንፈኛ የአማርኛ ተናጋሪ ሽፍቶች ናቸው ብለዋል መለስካቸው አማህ ነው ዝርዝሩን ያደረሰን እንደሚከተለው ይቀርባል በምስራቅ ወለጋ ኪረሙ ወረዳ ሀሮ ከተማ ላለፉት አራት ቀናት በግጭት ስትታመስ መቆየቷን አንዳንድ ነዋሪዎች ለአሜሪካ ድምፅ አስታውቀዋል ለደህንነታቸው ሲባል ስማቸው እንዳይገለጽ የጠየቁት አንድ ነዋሪ እንደሚያስረዱት ቁጥራቸው በውል የማይታወቅ ሰዎች በኪረሙ ወረዳና በአካባቢው በታጣቂዎች ሲገደሉ ቆይተዋል ይላሉ። የተፈናቀሉትም ከአርባ ሺህ በላይ ይሆናሉ ብለው ይገምታሉ። በጣም እንትን ያለባት ኪረሙ ወረዳ ናት። አሁን ከነሐሴ ጀምሮ ነሐሴ አስራ ሁለት ላይም እዝቱ ወረዳ ላይ ሲነዶሮ የምትባል ቀበሌ አካባቢ አንድ አንድ ሰማንያ ምናምን ሰው አንድ ቤተ ክርስቲያን ውስጥ ተገለዋል። ወደ ሶስት መቶ ሰው ነው እዛች ቀበሌ ብቻ የተገደለው ያው ሌላ ቦታ ላይ ሁለት መቶ ምናምን ሰው ሲገደል እንደሰበር ዜና ምናምን ይደረጋል። እዛ ግን ምንም ዜናም የተሰራ ነገር የለም። በዛውም ደግሞ እዛው ቦቃ የምትባለው ቀበሌ ያለች በአንድ ቀን ነው ሰላሳ ስምንት ሰው ሲገደል ምንም እንትን የተባለም ነገር የለም። ህዝቡ ተፈናቅሎ እንዳለ ሶስት ቀበሌዎች ላይ ነው ያለው። አሁን ኪረሙም ወረዳው ላይ አለ። ከዛ ሀሮና ባጊ የሚባሉ ቢያንስ በትንሹ አርባ ሺህ በላይ ህዝብ ነው ተፈናቅሎ ያለው። ከኪረሙ ወረዳ ሀሮ እና ባጊን የሚሄደው መስመር ሙሉ ተቋርጧል። ምንም አይነት ግብዓት ማይገባም፣ ህክምናም የለም። የሚታመሙ ሰው ምንም ቢል ህክምና ምንም የለም። እየሞቱ ነው ያሉት ህዝቡ። እንደዛም ሆኖ አሁን ባለፈው ሳምንት ነው ልዩ ሀይሉ ከሀሮ እንዲወጣ የተደረገው። ምክንያቱም ምንም አላወቅ ነው እኛ። የአካባቢው የደህንነት ሁኔታ ይህ ሆኖ ሳለ የወረዳ አስተዳደሩ ግን ይህም ስጋት ከግምት ሳያስገባው በከተማው የነበረውን ልዩ ሀይል አስወጥቶ አማርኛ ተናጋሪዎች ለጥቃት ተጋልጠዋል ይላሉ። እነሱ ከወጡ በኋላ ነው አሁን ኦነግ ሸኔ የሚባሉ እንትኖች ከጫካታችን ነው መጥተው ከተማ ላይ እንዲራገቡ ተደርጎ ብዙ ህዝብ እየተጨፈጨፈ ነው። አሁንም ተኩሱ አልቆም፣ እየተታኮሱ ነው። ከማን ጋር ነው የሚታኮሱት? ከህዝቡ ጋር ነው። ከተማው ላይ ህዝቡ አማራ ብቻ ነው ያለው። አሁን ሙሉ እየተጫኑ እየተጫኑ እነሱ ወጥተዋል። እስከ ዛሬም ባሉት ባጌም የነበሩ ብዙ ነበሩ። እነሱን ሙሉ አውጥተው ከአሁን ህዝቡ ጋር አይደለም ጠቡ፣ ኦሮሞ ኦሮሞና አማራ ሳይሆን ሆን ተብሎ እነዛኞቹ እንዲገቡ ግን ከወረዳ ጋር የሚሰራ ስራ አለ። ወረዳ አመራሮች እራሳቸው ህዝቡ የሚጮውበት የለም ወረዳ ነው መጦ የምችለው ወረዳ ደግሞ ወደ ላይ አስተላልፍም ከላይ ሲደወልም ሰላም ነው ከልዩ ኃይል የሚያልፍ ነገር የለም ይባላል። ልዩ ኃይሉንም ከከተማ ሙሉ አውስተው መዋቅሩን ሙሉ ሷሷል። እዛ አካባቢ ያለው የመንግስት አመራሮች ምናምን ምንም የለም። ሀሮና ባጊላ ላይ ሁለት ቃ በጣም ብዙ ስደተኛ አለ። ምንትን መጠለያ ምናምን ትሰራ ምግብ የለም። ሁሉም እየተራበ እርስ በርስ ተጠራቅሞ ነው ያለው። እና ህብረተሰቡ ግን እርስ በርሱ ይረዳዳል። ህብረተሰቡ እስካሁን እየተረዳዳ ነበር። ያው አቅሙ ነው። አሁን ግን ከአቅም በላይ ነው። በብዙ ቀበሌ ያሉት እየለቀቁ እየለቀቁ መጥተው ሁለቱ ቀበሌዎች ላይ ስላሉ፣ በዛ ላይ ደግሞ በየቀኑ በየ ከአራቱም አቅጣጫ ነው ተኩሱ የሚከፈትባቸው። ብዙ ሰው እየተጨፈጨፈ ነው፣ በየቀኑ ይሞታሉ። ምን ግን ምንም የሚጮውበትም የለም። ሌላው ለአሜሪካ ድምፅ በአካባቢያቸው አለን የሚሉትን ያስረዱት አንድ አማርኛ ተናጋሪ ሰው ደግሞ ይህን ብለዋል። ከአንድ በኩል ከወደ ወደ ጎጃም የሚያሻግር አባይ ከሚባለው ማለት ነው። ከወደዛ በኩል አንድ ከተማ አጋምታ የሚባለው አለ። ከወዲህ በኩል ደግሞ ያው ኪረሞ ራሱ አለ። ከመሀል ነው ያለችው እንግዲህ ሀሮ የምትባለው እና አማራው ተፈናቅሎ ወደዛ ወደ አማራ ክልል እንዳይወጣ ከወዲያ በኩል ተይዟል። ወደዝም ወደ ሌላ ቦታ ወደ አማራ ወደ ያለበት እንዳይደ ከወዲህም ተይዟል። ከመሀል እንግዲህ ተሰድቶ ተፈናቅሎ ካለበት ሀብቱንም ሁሉንም ነገር አውድሞ ተፈናቅሎ መጠለያ ቦታ ነው ያለ እና ከዛ ከመጠለያ ላይ በአንድ በኩል ራብ እየገደለ ራብ እንትያል በራብ እያለቀ ነው ያለ። በእውነት በኩል ደግሞ እንደገና ሁለተኛ ደግሞ በጦርነት በጥይት እስከ ዛሬ ሳምንት የሆነ ነው። ሰው መሞት አንድ ቀን እንኳን አላቆመም። ዛሬ ትናንትና ሶስት ቀን ሙሉ ከጧት እስከ ማታ ከጧት እስከ ማታ ጦርነት ላይ ነው ያለ በዲሽካ የታገዘ በመትረየስ በስናይፐር የታገዘ ጦርነት ህግ ካልደረሰ ዞሮ ዞሮ በቃ እዚያ ያለ ሰው ሁሉም ሳምንትም አይፈጅም ፣ ተጨፍጭፎ ያልቃል። የስንት ቀበሌ የገጠር ቀበሌ ሰው ተሰብስቦ ነው አንድ ላይ ተፈናቅሎ ያለ። መንግስት ካለ በቃ ነው የሚደስልን፣ መከላከያ ይንዳልን ነው በቃ። እኛ ፍላጎታችን ይሄ ነው በቃ። ሌላውም ይህን ተማጽኖ አሰምተዋል። ወር በላይ ሆነ እኮ ከሲሜዶሮ እኮ ስንወጣ እኮ ወር ሆነ ነው እኮ። ያን ሰው ሀያ አራትን ቀን ነበር ናፍቀናፌ ነበረ እሷ ተመጣች ሰላም ይሆንልናል ብለን እሷን እየናፈን ነበር እሷ ማለፈ ባሰን እንኳን ሊወርድልን ሲነዶሮ ከሲነዶሮ ወጣን፣ ሀሮ ነበር ቢያንስ ወደ አርባ ምናምን ሺ አካባቢ ሰው ነው ያለ። ቢያንስ ብዙ ነው ሰው ህዝቡ ብዙ ነው ያለው። እዛ ሰፈና ነው ማን ነው ሀሮ እና ሀሮ ነበር ያለ ነው። ከሀሮ ልዩ ሀይሌ ሲወጡ ውጊያው ተጀመረ። ውጊያው ከተጀመረ በኋላም ደግሞ በቃ ቢያንስ እንኳን ቢያንስ ቢያንስ ቢያንስ ምን አለ ምን አለ የህግ አካል እንኳን ደርሶልን፣ ቢያንስ እኛ እኮ ቢያንስ ነፍሳችንን ለማውጣት ነፍሳችንን ለማውጣት ነው እንጂ ስለሌላው ነገር አይደለም። መውጣ በአንድ ጊዜ መውጣ እንኳን ማገኘን ነፍሳችንን አውጥተን የህግ አካል እንኳ ደርቶልን ችግራችንን፣ በደላችንን አይቶልን፣ አረጋግቶን እንኳ ለጊዜው ነፍሳችንን ብናዋጣ ሀብት ገንዘብ ማቀር። ከዚህ በተቃራኒ ደግሞ በዳሬ ቀናኤ የተባሉ በዩናይትድ ስቴትስ የላንካስተር ነዋሪ ባህረው ከተማ ነዋሪ የሆኑ ዘጠኝ ቤተሰቦቻቸው ከአማራ የመጡ ናቸው በተባሉ ታጣቂዎች መገደላቸውን ለአሜሪካ ድምፅ የአፋን ኦሮሞ አገልግሎት ባልደረባ ቱጁቤ ሆራ በስልክ ተናግረዋል። በጣም ከባድ ሀዘን ነው የገጠመን። አንድ ሁለት ሰው ሳይሆን ብዙ የቤተሰብ አባል ነው የተገደለብን። አክስቴ በኩሌ በያ ነው፣ ባለቤቷ ክብረት ሲማ፣ ሶስት ልጆቿ አያንቱ አራሬ እና ነገራ የሚባሉ ሁሉም ተገድለዋል። ያክስቴ ባል ወንድም አራት ቤተሰቦችም ከጎረቤት እዚያው ነበሩ። በአጠቃላይ ዘጠኝ ሰዎች ናቸው የተገደሉት። አራት ቀናት በፊት ነው የተገደሉት። ከዚያ ቀደም ብሎ ከእኔ ቤተሰብ አባል ጋር በስልክ ሲነጋገሩ ነበረ። በዚያ ጊዜ ከውጪ ተኩስ እንደሚሰማቸው ምን እንደሆነ እንደማያውቁና እቤት አንድ ጋር ተሰባስበው እንደሚገኙ ተናግረው ነበር። እናጣራለን ብለው ነበር። ቤተሰብ መልሶ ሲደውል ሊያገኛቸው አልቻለም። ቤታቸው ውስጥ ነው ተገድለው የተገኙት። በሌላ በኩል ደግሞ ከሃሮ ሸሽተው ወደ ኪረሙ መሄዳቸውን በስልክ ለአሜሪካ ድምፅ ከገለጹ ሰዎች አንዱ እሁድ ዕለት ከአማራ በኩል የመጡ የታጠቁ ኃይሎች ጥቃት እንደፈጸሙባቸው ይገልጻሉ። የአማራ ታጣቂዎች ከመንደሮቻችን ለምሳሌ ከሃሮ ቱጁሬ፣ ጨፌ፣ ጉዲና፣ ሌሊስቱ፣ ሶምቦና፣ ባቦ አፈናቅለውን አሁን ኪረሙ ነው የምንገኘው። እነዚህ ውጊያ የከፈቱብን ደግሞ በትንሹ አንድ ሺህ ሰዎች ይሆናሉ። ባህሮት ጁሬ ለምሳሌ አቅመ ደካማ አረጋውያንን ቤቶቻቸው ውስጥ አግተው ይዘዋል። መንግሥትም ምንም ሊረዳን አልቻለም። በጣም ብዙ ቤቶች ናቸው የተቃጠሉት። ይህ ህዝብ ሀብቱ በሙሉ ወድሞበታል። በትንሹ ከ20 በላይ የሚሆኑ አባወራዎች ናቸው ከነቤተሰባቸው ተፈናቅለው ኪሮና ከተማ የሚገኙ እስነ እነዚህ ታጣቂዎች ናቸው ያሏቸው ሰዎች ከአማራ ክልል መሆናቸውን እንዴት አወቁ? እንግዲህ ራሳቸውን ፋኖ ነው ይላሉ፣ ታጣቂ ይላሉ። የታጠቀው ህዝብ ገበሬ አይመስልም። ትልልቅ መሳሪያ ነው የሚተኩሱት። ይህ አካባቢ ያለ ሰላም አስከባሪ ኃይል ምን እርምጃ ወሰደ? ምንም የወሰዱት እርምጃ የለም። እነዚህ ታጣቂዎች ግን አሁንም ቤቶችን ማቃጠልና የህዝቡን ንብረት መዝረፍ ቀጥለዋል። ሌላኛው አስተያየት ሰጪ በበኩላቸው የኢትዮጵያ መንግሥት ያስታጠቃቸው ሰዎች ጥፋቱን ፈጽመዋል ብለው ያምናሉ። እዚህ ግጭት የተጀመረው ባለፈው እሁድ እነዚህ ታጣቂዎች ቁጥራቸው ሃያ የሚሆን ሰዎችን ቤታቸው ውስጥ ሌሎችን ደግሞ እንዲሁ ውጭ የገደሉ ጊዜ ነው። ከዚያ የሰውን ቤት እየሰበሩ ንብረቱን በመኪና ጭነው ወሰዱ። ሰኞም ይሄው ተደገመ። ሮብ ዕለት ባለስልጣናት መጥተው ቤት ውስጥ ከተገደሉት ስምንቱን በአንድ መቃብር ቀበሩ። እነማንን እንደቀበሩ እንኳ አያውቁም። ይህ መንግስት አገር አስተዳድራለሁ ይላል። ነገር ግን የኦሮሞ ህዝብ ጥሮ ግሮ አርሶ የሚተዳደር ህዝብ እንዲዘራ ለጥቃት እንዲጋለጥ እንዲፈናቀል አድርጓል። ታጣቂዎቹ የቀድሞ የምኒልክ ባንዲራ የያዙ ናቸው። መንግሥት አሰልጥኖ በሚሊሻነት ያሰማራቸው ታጣቂዎችም አሉባቸው። የኦሮሚያ ብሔራዊ ክልላዊ መንግሥት የኮሚኒኬሽን ኃላፊ አቶ ኃይሉ አዱኛ በኪረሙ ወረዳ ሰሞኑን የተፈጠረውን የጸጥታ መደፍረስና ደረሰ ያሉትን ጉዳትም ለአሜሪካ ድምፅ ተናግረዋል። ምስራቅ ወለጋ ሲረሞ ወረዳ ሀሮ በመገኘ ቀበሌ ላይ የሸኔ ታጣቂዎች ጥቃት አድርሷል በዛም ምክንያት ሌሎቹም የተደራጁ አማርኛ ተናጋሪ ሽፍቶች አሉ እነዚህ ሁለቶቹ ናቸው ጥቃቱን ያደረሱት ጥቃቱ የደረሰው ጥቅምት አንድና ሁለት ነው በዚህም ጥቃት አስራ አምስት ሰዎች ህይወታቸው አልፏል ማለት ነው እነዚህ ሁለቱ ቡድኖች ሲቪሊያን ታርጌት አድርጎ ለፖለቲካቸው ለማግኘት የሚንቀሳቀሱ ስለሆነ ከዚህ አንጻር ነው ጥቃቱ የደረሰው። በዚህም ሳቢያ ዘጠኝ መቶ ስልሳ ሰባት አባወራዎች ከጽያቸው ተፈናግሯል ማለት ነው። አቶ ኃይሉ አዱኛ የኢትዮጵያ መንግስት ኦነግ ሸኔን በሽብርተኝነት የሰየመውና ይህ ኃይልም ባለፉት ጥቂት ዓመታት ማንንም ከማንም ሳይለይ ሰላማዊ ዜጎች እየገደለ የቆየ እንደሆነ አስታውሰው ይህን ቡድን ለመደምሰስ መንግስት እየሰራ መሆኑን ይናገራሉ። የክልሉ መንግስትም ያለውን አቅም ሁሉ ተጠቅሞ ይህን ቡድን ለማጥፋት እየተንቀሳቀሰ ነው ብለዋል። ቀደምና ከበገድ ከበስተ በቀደም በስተ የተደረገው ጥቃትም ይሄኛው ሽብርተኛ ቡድን ከሕወሓት ጋር ተባብሮ የአማራን እና የኦሮሞን ህዝቦች ለመጋጨት እና በዚህም ሀገሪቷ ወደ ብጥብጥ እንድታማራ የሚሰራ ስለሆነ ህብረትን መፍጠሩ ይታወቃል። ስለዚህ በማንኛውም መመዘኛ የኦሮሚያ ክልላዊ ብሄራዊ መንግስት ይህ ሽብርተኛ ቡድንና የማህበረሰቡን ደህንነትና ሰላም እያናጋ ያለውን አልፎ አልፎ እዚህም እዚያም የሚፈጥረው ችግር ካልሆነ በስተቀር እሱ ቁሞ ያየበት አንድም አጋጣሚ የለም ማለት ነው። ከዛ ይህን ብቻም ሳይሆን በቀደም የተከሰተው በሚያሳዝን ሁኔታ አማርኛ ተናጋሪ ሽፍቶች የሸፈቱ አሉ። ኪረሙ አካባቢ እነሱ ናቸው። አሁንም ከሸኔ ጋር የመመጋገብ ስራ ነው የሚሰሩት። አንዱ ሌላውን ያጠቃልና እነሱም በወሰዱት እነዚህ ሽፍቶች በወሰዱ ጥቃት አስራ አንድ ሰዎች የሞቱ ሲሆን ብሸኔ በተሰነዘረው ጥቃት ደግሞ አራት ሰው ህይወቱን አጥተዋል። በአጠቃላይ አስራ አምስት ኢትዮጵያውያን በዚህ ጥቃት ህይወታቸው አልፏል ማለት ነው። አቶ ኃይሉ አክለውም ሰሞኑን በኪሮም ወረዳ ባህረው ከተማ የተፈጠረው ሁከትና ጥቃት በሰሜን ኢትዮጵያ ከሚካሄደው ግጭት ጋራም አያይዘውታል። እንደሚታወቀው ላለፉ ከለውጡ በኋላ በሰላማዊ መንገድ ለመታገል የገባው አካል ሸፍቶ ነው እንደዚህ ስራዎችን ህብረተሰቡ ላይ ጦርነት እየከፈተ ያለው። ይህ ደግሞ ቀጥታ ከወያኔ ጋር የሚገናኙ ስለሆነ በሰሜን በኩል እየተወሰደ ያለውን እርምጃ ወደ ኦሮሚያ ዳይቨርት ለማድረግ የሚጠቀሙበት ታክቲክ እና አለው እኛም እየተዋጋን ነው ያለው ለማለት የሚያህል ካልሆነ በስተቀር እዚህ ግባ የሚባል ሀይል ኑሮት አይደለም። መንግስትም ደግሞ በየወቅቱ እርምጃ እየወሰደበት ቁጥጥር ላይ እያስገባ እየተመሰተም ይገኛል ማለት ነው። በኪረም ወረዳ ሰሞኑ የተከሰተውን ቀውስ በተመለከተ የመላ ኢትዮጵያ አንድነት ድርጅት፣ የኢትዮጵያ ዜጎች ለማህበራዊ ፍትህ፣ የአማራ ብሔራዊ ንቅናቄ መግለጫ ማውጣታቸው ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽንም ጉዳዩ በእጅጉ እንዳሳሰበው ገልጿል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ